በቤተ ክርስቲያናችን የአምልኮ ስርዓት መሰረት ቤተ ክርስቲያናችን በምትጠቀምበት ቋንቋ ከልደት በዓል ጀምሮ ቅበላ ጾም እስከሚባልበት የአብይ ጾም መግቢያ ድረስ ያለው ጊዜ ዘመነ አስተርእዮ ይባላል። ይህም ማለት የመገለጥ ዘመን ማለት ነው። በዚህ ጊዜ ቤተ ክርስቲያናችን ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር በክብር የነበረው ቃል እግዚአብሔር በስጋ መገለጡን መወለዱን፣ ተወለደ፣ ተመላለሰ፣ ተጠመቀ እያለች የመገለጡን ምስጢር ታስተምረናለች። ታዲያ ይህ መገለጥ የሆነ እኛን ስለወደደን ስለኛ ፍቅ የሆነ መገለጥ አሁን በሚታተሙት የመጽሐፍ ተሳላታት ክፍል ብዙ ጊዜ አይታይም እንጂ በድሮቹ መጽሐፍት፣ ሊቃውንት አባቶቻችን ኦ ዘወረድ ከበእንቲያን የሚድርሰት ነበራቸው። ኦ ዘወረድ ከሰማይ በእንቲያን ስማና አምላክ ነው መድኃኒነ ከሰማያት ወደ ምግድ የወረድከው ስለማን ነው? ስለእኛ ነው። ስለዚህ አምላካችን ስማን። ኦ ዘተወለድከ እንድንግል በእንት ያለ ስማን አምላክ ነው መድኃኔዓለም፣ ከድንግልም የተወለድከው ስለእኛ ነው። አምላካችን ስማን። ኦ ዘተጠመቀ በዮርዳኖስ በእንት ያለ በዮርዳኖስ ማለም የተጠመቅከው ስለእኛ ነው። መድኃኒታችን ኢየሱስ ክርስቶስ በምግብ በተመላለሰበት ጊዜ የሰራቸውን ስራዎች ሁሉ እየጠቀሱ ሊቃውንት አባቶቻችን ይህን ሁሉን ስለእኛ አድርገሃልና አምላካችን ሆይ ስማን ይላሉ። ሰውን በመውደዱ ሰውን በማፍቀሩ ያደረገው ድንቅ የፍቅር ስራ። ስለዚህ ይህ መገለጥ የፍቅር መገለጥ ነውና በስጋ የተገለጠ የእግዚአብሔር ፍቅር በሚል ርዕስ በዚህ በዘመነ አስተርእዮ ቤተክርስቲያናችን በዝማሬዋ እምትሰብከው በዚህ መልኩ እንማረዋለን። ስለ መድኃኒታችን ኢየሱስ ክርስቶስ የፍቅር ስራ በዘመነ ስቅለት ወይንም በዕለታት በተወሰነ አጋጣሚ የምናስበው ሳይሆን ክርስቲያኖች እስከሆንን ድረስ ይህ የነፍሳችን ቋንቋ ሆኖ እለት እለት የምናስበው የምንማረው ሊሆንም ይገባል። ቅድም ውብ በሆነ መልኩ እንደተማርነው የሌላ ድሮስ በተሰኘው ዝማሬ እንደዘመረ ነፍሳችን ሙሽሯ ለሆነላት ለአምላኳ የምትዘምረው ዝማሬ እለት እለት የምታስበው ነገር ቢኖር የመድኃኒታችን የኢየሱስ ክርስቶስ ፍቅር። ቤተክርስቲያናችን በዘውትር የሰርክ ጸሎት አባቶቻችን የቤተክርስቲያንን ቋንቋ ነውና የሚያዜሙት ከታላቁ ሊቅ ከቅዱስ ያሬድ ድርሰት

የበደለው ነገር ሳይኖር አምላክ በዕፀ መስቀል ላይ ተሰቀለ እያሉ ዘውትር ቤተ ክርስቲያን ስለ ሙሽራ የምታዜመውን ዜማ በጸሎት መልክ ያደርሱታል። ስለዚህ ይህ እለት እለት እናት ቤተ ክርስቲያን የምታዜመው ዜማ ስለሆነ ይህንን የመገደል ፍቅር ሁሌም ልንማረው ልናውቀውም ይገባል። የፍቅር ሐዋርያ ተብሎ የሚታወቀው ዮሐንስ እግዚአብሔር ፍቅር ፍቅሮቱ እግዚአብሔር ፍቅር ነው ካለ በኋላ ይህንን የእግዚአብሔርን ፍቅር እንዴት እንዳየን ግልጽ በሆነ ቋንቋ ሲነግረን አንደኛ ዮሐንስ ምዕራፍ አራት ቁጥር ዘጠኝ ይላል በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። ይህ በስጋ የተገለጸው የእግዚአብሔር ፍቅር እንዴት ለእኛ ታወቀ? እንዴት ተገለጠ? በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል ዮሐንስ። የፍቅር ሐዋርያ ነው። የመጀመሪያው መልእክቱ የፍቅር መልዕክት። መድኃኒታችን ኢየሱስ ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ባለ ጊዜ፣ ጌታዊ እኔ ሆን እኔ ሆን እያሉ ፈራ ተባያሉ ደቀ መዛሙርቱ ሲጠይቁት፣ ይህ ወንጌላዊ በመልእክቱ እንደነገረ ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ለአምላኩ ፍጹም ፍቅር ስለነበረ ወደ ደረቱ ጠጋ ብሎ ነበር የጠየቀው። ማነው አሳልፎ የሚሰጥ? ፍቁረ እግዚ፣ ጌታን የወደደ፣ ጌታም የሚወደው ስለራሱ ሲጽፍ ጌታ የሚወደው እያለ የነገረ ዮሐንስ ፍቅሩንም አሳይቷል! በዚያች በጭንቅ ሰዓት ሌሎች ደቀ መዛሙርት ጌታን ጥለው ሲሸሹ ከእናታችን ከቅድስት ድንግል ማርያም ጋር ከመስቀሉ ስር የተገኘ አምላኩን እስከ መጨረሻ ድረስ የተከተለ በእኛ ቦታ ሆኖ ድንግል ማርያምን በእናትነት የተቀበለ ታላቅ ሐዋርያ ስለሆነ ዮሐንስ ፍቅርን ስለሚያውቅ ስለ ፍቅር መናገር ይችላል። የመግደላዊት ማርያምን ሰምቶ ከጴጥሮስ ጋር እየሮጠ ወደ መቃብሩ የገባው ጌታ የተገነዘበትን የተርባ እግር ልብስ ያየው አምላኩ ስለሚወደው በአምላኩም የተወደደ ስለሆነ ለጴጥሮስ ሲነግረው መድኃኒታችን እስከ መጣ ድረስ ይኖራል ብሎ እንደማይሞት የተናገረለት ፍጥሞ በተባለው ደሴት ስለሚመጡ ጊዜያት ራዕይን ያየው ታላቅ ሐዋርያ በመጀመሪያው መልእክቱ ሁሌም ልናስበው ልንኖረው ኑሮን ኑረንም ልናሳየው ስለሚገባ ስለ እግዚአብሔር ፍቅርና ስለ ፍቅረ ቢጽ ስለባልንጀራ ፍቅር በሰፊው ሳፈረ ሰዎች በሕይወታቸው ፍቅር ካላቸው እግዚአብሔርን ያውቁታል። ለምን እግዚአብሔርን ስለሆነ ፍቅር የሌለው ግን እግዚአብሔርን አያውቀው። ሐዋርያው በዚሁ ምዕራፍ አንደኛ ዮሐንስ ምዕራፍ አራት ቁጥር ሰባት ላይ እንደገለጸው በፍቅር ብቻ እግዚአብሔር ይታወቃል። ሰዎች በእውቀት የማያውቁት በብዙ ድካም የማይደርሱበት ስለወደዱት ብቻ የሚገኝ እርሱም ስለ ፍቅር የተሸነፈ አምላክ ነው እና በዚህ መንገድ ብቻ እርሱን ማወቅ ይቻላል። ስለ እግዚአብሔር ፍቅር መጽሐፍ ቅዱስ ምን እንደሚለን ታውቃላችሁ? ፍቅር እግዚአብሔር፣ የእግዚአብሔር ፍቅር ዘላለማዊ። ቅድም እንደተባልነው የእስራኤል ድንግል ተብላ የተጠራች ቤተ እስራኤልን ትንቢት ኤርምያስ ምዕራፍ 31 ቁጥር 3 ላይ እንደምናነበው በዘላለም ፍቅር ወድጄ ካለው ይላት ነበር። አሁን የእግዚአብሔር ፍቅር ውዴ የእኔ ነው እኔም የእርሱ ነኝ ስትል ነፍሳችን ትምህርቱ የተሰጠበት የማ ማለ ዝማሬ ነፍሳችን ስለ አምላኳ የምትዘምረው ዝማሬ ነውና፣ እርሷ አምላኳ የእኔ እኔም የእርሱ ነኝ ስትል አምላኳ ደግሞ በነፍሳችን በእርሷ ላይ ስላለው አላማ እዚሁ መጽሐፍ ላይ ምራፍ ሁለት ቁጥር አራት ላይ ተብሎ ተጽፏል። ውዴ በእኔ ላይ ያለው አላማው ምንድን ነው? ፍቅር ክብርና ምስጋና ለአምላካችን ነው። እርሱ በእያንዳንዳችን ህይወት ላይ አላማ አለው። ይህም የፍቅር አላማ ስለ እያንዳንዳችን የሚያስበው አሳብ ያለው ስለኛ እኛ ከምናውቀው ይልቅ አብልጦ የሚያውቅ ሁሌ ሀሳቡ በጎና የፍቅር የሆነ የሁላችንም ነፍስ እርሱን እስካወቀች ድረስ በእርሱ የተወደደች ሆና የምትኖርበትን ፍቅር ያሳያል። ሰዎች ብዙ ጊዜ በኃጢአት ሲኖሩ ስለ ኃጢአታቸው እግዚአብሔር የሚርቃቸው ወይም የሚቷቸው ይመስላቸዋል። ያዕቆብ ዘስሩም የተባለው የሶሪያ ቤተ ክርስቲያን ሊቅ እንደተናገረው እግዚአብሔር ፍቅሩ ዘለዓለማዊ ስለሆነ አንድ ኃጢአተኛ ከእግዚአብሔር ቢርቅ ያ ኃጢአተኛ ከእግዚአብሔር የራቀው እግዚአብሔር ስለሸሸው ወይም ስለራቀው ሳይሆን ኃጢአቱ ከእግዚአብሔር ስላራቀው ይላል። ለምን ኃጢአት ጽቅ ከሆነው ከእግዚአብሔር ጋር ስለማይስማማ በባህሪው ቅዱስ እግዚአብሔር ብቻ ስለሆነ ማንም ያልሰጠው የራሱ የባህሪው የሆነ ቅድስና ስላለው በኃጢአት ያለ ሰው ከእግዚአብሔር ጋር ምንም አይነት ሕብረት ሊኖረው አይችልም። ኃጢአቱን ካራቀ ግን እግዚአብሔር የሚጠላው የሚሠራውን ኃጢአትን እንጂ ኃጢአተኛውን ስላልሆነ ሁሌም እግዚአብሔር ለዛ ሰው ቅርብ፣ ፍቅሩ በምንም መልኩ አይቀየርም። የሁላችንንም መዳብ የሚሻ የሁላችን ድህነት የሚያስደስተው ቅድም እንደተባለው ከፍ ብሎ እንኳን ሲሰቀል ሁላችንንም ወደ እርሱ ይስባል። አንድ የነገረ መለኮት ሊቅም እንዳለው በመስቀል ላይ ሲውል እንኳን እጆቹን ዘርግቶ ዓለምን ሁሉ አቀፍ ያለው ለማለት ሁሉንም ወደ እርሱ አቅርቦ በፍጹም ፍቅሩ ወዶናልና ይህ ፍቅር ዘላለማዊ። ሌላው አርያ ቅዱስ ጳውሎስ እንደነገረን የእግዚአብሔር ፍቅር በመድኃኒታችን በኢየሱስ ክርስቶስ በኩል ለእኛ የተገለጸው ታላቅ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሮ የተነሳ በበደላችን ሙታን እንኳ በወልበት ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናን በጻፈው መልእክቱ ምዕራፍ ሁለት ቁጥር አራት ላይ ይህ ፍቅር ታላቅ ነው ለምን ታላቅ ተባለ ሰዎች እንደሚወዱን ሊነግሩን ይችላሉ፣ እንደሚያፈቅሩን ሊያወሩ ይችላሉ፣ ግን ስለ እኛ በመሞት ፍቅራቸውን አይገልጹም። እኛን መውደዱን በመሞት ያሳየ ፍቅርንም ሊያስተምርን የሚችል ቢኖር ክርስቶስ ብቻ ነው። ክብርና ምስጋና ደርሱ ይሁን። ይህ ፍቅር ታላቅም የተባለው በመሥዋዕትነት የተገለጸ ፍቅር ስለሆነ ነው። ይኸው ሐዋርያ ነው የሚናገረው፣ ስለ ወዳጁ የሚሞት በጭንቅ አንድ ሰው ሊገኝ ይችላል። እግዚአብሔር ግን ልጁን የላከው ስለ እኛም የሞተው እኛ የእግዚአብሔር ወዳጆች ሳይሆን የእግዚአብሔር ጠላቶች በነበርንበት ሰዓት ኃጢአተኞች ሳለን ስለ እኛ ይሞት ዘንድ ልጁን ላከው። ስለዚህ ከዚህ የበለጠ ፍቅርን አናውቅ ራሱ መድኃኒታችን አልቦ ፍቅር ዘያቢዝ ከዚህ የበለጠ ፍቅር ለማንም የለው ነፍሱን ስለ ባልንጀራው አሳልፎ ከመስጠት የበለጠ። ግልጽ በሆነ አባባ መድኃኒታችን ኢየሱስ ክርስቶስ እኛን ወዶ መጓዝ ያለበትን የፍቅር ጉዞ እስከ መጨረሻው የተጓዘ ያ የእግዚአብሔር ፍቅር በእርሱም የተገለለ አንድ ነገር ታወቃላችሁ። ክርስቲያኖች ከክርስትና በስተቀር አምላኬ ወቶልኛል የሚል እምነት በእውነት ይህንን እምነት ስላሳወቀን፣ ቤተ ክርስቲያንም ይህንን የእግዚአብሔር ፍቅር እያመገበች ስላሳደገችን ክብር ለአምላካችን ነው። ክርስቲያኖች እግዚአብሔር እንደሚያከብሩት ይናገራሉ። የእምነታቸው መመሪያና ትልቁ ነገር ለእግዚአብሔር መገዛትን ማሳየት ነው። ሌሎች እምነቶችን በተለያየ መልኩ መለኮታዊ ብለው ያከበሩትን አምላክ ኃያልነት፣ ገናንነት ይናገራሉ። አምላኬ ግን ሞተትኛ ይሁ አምላኬ ስለ እኔ ሞቷል። ያው ሰው ሆኗል እኔ የአባቴ ልጅ ነኝ፣ እርሱም አባቴ ነው የሚለውን ትምህርቱ የምንማረው በክርስትና ትምህርት ብቻ ነው። ስለዚህ በዚህ ልኮራ ይገባል እና መግቢያ ላይ እንዳልኩት ይህ ፍቅር በስጋ የተገለጠ ፍቅር ሐዋርያው መድኃኒታችን ኢየሱስ ክርስቶስን የማይታይ አምላክ ምሳሌ ይለዋል ለቆላሲያስ ሰዎች በጻፈው መልእክቱ ምዕራፍ አንድ ቁጥር አስራ አምስት ላይ የማይታየው እግዚአብሔር ስጋ በለበሰው በልጁ መልኩ ለእኛ ስለተገለጸ የማይታየው አምላክ ምሳሌ። በሌላ መልኩ ደግሞ ብዙ የነገረ መለኮት ሊቃውንት መድኃኒታችን ኢየሱስ ክርስቶስን በስጋ የተገለጸ የእግዚአብሔር ፍቅር ብለውታል። ለዛሬው ትምህርት ርዕስ አድርገን የመረጥነው አላክ አይነጋል በስጋ የተገለጸ የእግዚአብሔር ፍቅር ይህን ምስጢር ቅዱስ ጳውሎስ ታላቅ ነው ብሎ ካለነቀ በኋላ የስጋዊ ምስጢር ማለት ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ እያለ በስጋ የተገለጠው ድቅ ያለው አምላካችን ለእኛ የገለጸልን እኛም ደግሞ በመኖር ፍቅር የሆነውን እግዚአብሔርን የምንመስልበትን እግዚአብሔርን የመምሰል ምስጢር ታላቅ ነው በማለት ይገልጸዋል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደምናነው መግቢያ ላይ እንዳልኩት ለእኛ ያለውን ፍቅር ልጁን በመላክ አምላካችን እግዚአብሔር ገለጸው። ዓለሙን ስለወደደ የሁላችንንም መዳን ስለፈቀደ ሁላችን እንድንድን እንጂ ማንም እንዳይጠፋ ፈቃዱ ስለሆነ ልጁም ወደዚህ ዓለም በመምጣቱ ይኸው ዮሐንስ በወንጌሉ ነው ምዕራፍ አንድ ቁጥር አስራ አምስት ላይ ማንም አላየውም የተባለውን እግዚአብሔር ለእኛ ገለጸልን። ነፍሱንም በመስጠት ፍቅሩን አሳየን። ይኸው የፍቅር ሐዋርያ በሶስተኛው መልእክት አንደኛው መልእክቱ የዮሐንስ የመጀመሪያው መልእክት የፍቅር መልእክት ይባላል ብያቸዋለሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ስለ እኛ ነፍሱን አሳልፎ ሰጥቷልና ፍቅርን በዚህ አወቅ። እንዴት አወቅን? ነፍሱን አሳልፎ ስለሰጠ ስለ ፍቅር የታመመው ህማም እኛን ስለ መውደድ የቆሰለው ቁስል ሁሌም በጣም የሚደንቀኝና ውብ የሆነ አገላለጽ ዘካርያስ ከአንድ ሰው ጋር እንደሚነጋገር አድርጎ የመድኃኒታችን የኢየሱስ ክርስቶስን ቤዛነት ሰዎች የቅድሙ መዝሙር ላይ የእጆቹን መዳፍ ተመልክቼ እያለን ዘምር ነበር እጆቹ መካከል ላይ ያሉትን ያለውን ቁስል ተመልክተው ይህ ቁስል ምንድን ነው እያሉ ይጠይቁታል። እርሱ ሲመልስ በወዳጆቼ ቤት የቆሰርኩት ቁስል ነው ይላል የሚል ቃል አለ ትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ። በወዳጆቼ ቤት የቆሰርኩት ቁስል የእኛን ህመም ስለወሰደ ደዌያችንን ስለተሸከመ ተሸከመ ህመማችንን ስለታመመ የኃጢአት ደሞዝ ሞት ነውና ያንን የኃጢአት ደሞዝ መክፈል ስላለበት መድኃኒታችን ኢየሱስ ክርስቶስ ጽድቃችን እንደ መርገም ጨርቅ ነው በተባለበት ጊዜ ከሰው ዘር መካከል ያንን ውድ ክፍያ መክፈል የሚቻለው ስላልነበር ሁሉም ሰው ከእግዚአብሔር ጽድቅ ጎድሎት በመረገም የተያዘ ስለነበር ንጹሐ ባህሪ አምላክ ሰው ሆነ። ለእኛ ድህነት ብቸኛው መፍትሄ የአምላክ ሰው መሆን ነበርና ከሰው መካከል ሊያገንን የሚቻሉ አልነበረም፣ ንጹሕ ስላልነበር። የአምላክ ደግሞ በባህሪው ረቂቅ ነው። እግዚአብሔር መንፈስ ነው ተብሎ ተገልጿል። አካሉ እንደኛ ግዘፍነት ያለው አይደለም። ያምላክ ሰው ሆኖ ፍቅሩን ስለ ስለኛም ቆሰ በወሪቱ በእንጨት ላይ የተሰቀለ ርጉ ይሁን የሚባል ቃል እንዳለ እናውቃል። መድኃኒታችን ኢየሱስ ክርስቶስ ይህ እርግማን ወስዶ አሁንም ማዋሪያ እንደሚናገር ከህግ እርግማን እኛ ነዋቸን እኛ በአባቱ ፊት የእግዚአብሔር ጽልቅ እንሆን እርሱ እንደመደለኛ ሆኖ በመስዋዕትነት ቀረበ። ይህንን የቤዛነት ስራ ታላቁ ቅዱስ ኤፍሬም ዘዚያ ለሞተ ነሳ በውዳሴ ማርያሙ ላይ ዘዚያ ሞተነሳ ነሳ ወንድያው ህይወት ውሃለን። አምላካችን የእኛን ሞት ወስዶ የእርሱምን ሰጠን፣ የእርሱን ህይወት ሰጠን። ሙታን በነበርንበት ሰዓት ፍቅሩን ያሳየበት ትልቁ መንገድ በህይወትነት ያለው መንገድም ህይወት የተባለው ጌታ የእኛን ሞት በመውሰድ የእርሱን ህይወት ደግሞ ለእኛ በመስጠት ተመሳሳይ በሆነ አገላለጽ ሐዋርያ ቅዱስ ጳውሎስ ስለ ሞት ፍርሃት በባርነት ታስረው የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። እኛን መሰለም አይደለም የተባለው ሰው ሆነ እኛን ሆነ የእኛን ስጋ ነስቶ እኛን አክብሮ ከመለኮታዊ ክብር ተካፋይ የምንሆንበትን ጸጋ ሰርቶ እኛን ስጋ እዚህ ድረስ አክብሮ ቤዛነቱን በዚህ መልኩ ገለጸ። የዕዳ ደብዳቤያችንን ደምስሶ በእኛና በእግዚአብሔር መካከል በቀዳማዊ አዳም በደል ምክንያት የነበረው የጸብ ግድግዳ አፍርሶ አሳረቀን፣ ሰላምንም አደረገ በትርፊት አባቶቻችን የሚናገሩት ነገር አለ። በዲያብሎስ ቁራኝነት ስር አዳምና ሔዋን በነበሩበት ሰዓት፣ በአንድ ወቅት አዳምንም ሔዋንንም ዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ የእብነ ሞካብ እንዳጻፋቸው ይነገራል። በዮርዳኖስ ወንዝ መድኃኒታችን ሲጠመቅ ምስ ይህ አገላለጽ የሚያሳየው ያው የነበረው የዕዳ ደብዳቤ መደምሰስ ስለሆነ ይህንን እብነ ሮካ አቅልጦ እንዳጠፋው ይነገረ። በአጠቃላይ የነበረውን የዕዳ ጽህፈት ደምስሶ እኛን ወደ አባቱ አቅርቦ ታላቁ ሁኔታ ቅዱሳት ናቸው እንዳለው። የሰው ልጆች የእግዚአብሔር ልጆች ይሆኑ ዘንድ የእግዚአብሔር ልጅ እርሱ የሰው ልጅ ሆኗል እና በዚህ መልኩ ፍጹም የሆነውን ታላቅ የተባለው ዘላለማዊ ብለን የምንጠራው በተወሰነ ጊዜ ሳይሆን ዕለት ዕለት ልናስበው ልናሰላስበው ልክ እንደ ቃሉ ስንቀመጥም ስንሄድም ሁሌም እንደ ገላትያ ሰዎች እንደ ቅዱስ ጳውሎስ በተነሳሱ እንደነገራቸው፣ ሁሌም ልናስበው በዓይነ ሕሊናችን ልናየው የሚገባልን ድንቅ ፍቅር አሳየው።

የገነዘላ፣ ምን ደንቅ ኦ በግ ዘይነብ በበቅር ዘይ ቀርሶ ጸጉሩን በሚሸልተው ፊት ምንም የማይናገርበት ምን ደንቅ እያሉ ቃት አባቶቻችን አምላካችን ያሳየውን ፍቅር ይህ ፍቅር ኦ ፍቅር ዘመጠነዝ ፍቅር ይህ ፍቅር እንዴት አይነት ፍቅር ነው፣ ይህ ፍቅር እንዴት አይነት ትህትና ነው ይላል። በጥምቀት በዓል እንኳን ብዙ የነገረ መለኮት ሊቃውንት እንደተናገሩት መድኃኒታችን ኢየሱስ ክርስቶስ ሕዝቡ ሁሉ ከተጠመቁ በኋላ ሲጠመቅ በባህሪው ንጹህ የሆነ አምላክ ምንም በደል የሌለበት ጌታ ዮሐንስን ያጠምቀው ዘንድ ሲጠይቀው የእኛን በደል ተሸክሞን እኛን ያነፃን ዘንድ እኛን ይቀድሰን ዘንድ አምላካችን ራሱን ዘንበል አድርጎ ስለ ኃጢአት ማንም የማያውቅ ሰው በባህሪው ንጹህ የሆነ ጌታ ሆኖ ሳለ ሌሎች ለንስሐ የሚሆንን ጥምቀት ሲጠመቁ እርሱ ግን ስለ ጥምቀቱ ቅዳሜናውን እንባላለን። በመጠበቁ ፍጥረታትን ይቀድሰን፣ እኛንም በአዲስ ልደት ለመታደስ ያጥብ ዘንድ የእኛን በደል ተሸክሞ ዮሐንስን በትህትና ያጥምቀው ዘንድ እየጠየቀ ራሱን ይጠበቅ ዘንድ አቀረበ። ታዲያ ክርስቲያኖች ይህን የአምላካችንን ፍቅር እለት እለት ስናስብ በስጋ የተገለጠ የእግዚአብሔር ፍቅር ነው ስንል? ይህ ፍቅር ቅድም በሰፊው እንደተነገረ በልባችን ምን ያህል እንደገዛና ምን ያህል ቦታ እንዳለው እንጠይቅ ዘንድ ይገባል። ሌላው እግዚአብሔርን ፍቅር የተረዳ ታላቅ ሐዋርያ ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ምዕራፍ አምስት ቁጥር አምስት ላይ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። በልብ የፈሰሰ የእግዚአብሔር ፍቅር ሐዋርያው የሚል ፍቅር በልቡ ስለሚያውቅ መልቶም ስላለ ድንቅ በሆነ አገላለጽ በልባችን የፈሰሰ ፍቅር አለ። እስቲ ያንዳንዳችን ራሳችንን እንጠይቅና ልባችን ምን ያህል በእግዚአብሔር ፍቅር የተመላ ለዓለም ቦታ ካለ አምላካችንን በልባችንን አንግሰን ቀድሰን ለእርሱ የሰጠ ህይወት ከሌለ ዓለም እና ፈቃዷ በልባችን ካለ በስጋ ስለተገለጸው ፍቅር የሰበከልን ያው ሐዋርያ ቅዱስ ዮሐንስ ማንም አለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል አንደኛ ዮሐንስ ምዕራፍ ሁለት ቁጥር አስራ ስድስት ላይ ለምን አለምንና ፈቃዷን መውደድ በእግዚአብሔር ዘንድ ጠላትነት ስለሆነ ሰዎች አለምን መውደዳቸው እንዴት ነው ያሳዩት ከዓለም የሆኑ ነገሮችን ይኸው ሐዋርያ ሲዘረዝር የስጋ ምኞት በስጋ ፈቃድ፣ በርኩሰት መኖር፣ የአይን አምሮት በስጋ ስስት መመላለት አቤቱ ክብርን ሳይ እጠግባለሁ እያለ እንደ ዳዊት በመንፈስ የእግዚአብሔርን ክብር በማየት ፋንታ በአይን አምሮት ከኖሩ ይህ ዓለም ነውና፣ ዓለምን የሚወድ በውስጡ የአባት ፍቅር የለም ይላል። ሌላው ስለ ገንዘብ መመካት ኑሮዬን ይበቃኛል ሳይል እንደ ሐዋርያው ባለው ነገር ተደስቶ በአምላኩ ሁል ጊዜ ደስተኛ ያልሆነ ለአምላኩ የተሰጠ ልብ የሌለው ክርስቲያን ካለ ለዓለም ቦታ ስላለው ዓለምንና ፈቃዷን ስለወደደ በእግዚአብሔር ፍቅር ፍጹም አይደለም። እንደ ቅዱስ ጳውሎስ ግን በእውነት በልባችን የፈሰሰ የአምላካችን ፍቅር አለ ካለ ዕለት ዕለት ፍቅሩን እናስባለን፣ ይህንን እናሰላስላለን፣ ሁሌም በፊታችን እንደተሰቀለ ሆኖ እናየዋለን። እንድርያስ የተባለውን ሐዋርያ የግሪክ ሰዎች ክርስቶስን ያሳዩት ዘንድ እየጠየቁ ንፈቅድ ንርአዮ ለኢየሱስ መድኃኒት የተባለውን ክርስቶስን፣ እርሱም ኢየሱስን እናየው ዘንድ እንደወዳለን እንዳደር የሚል ጥያቄ ጠየቁት ነበር። የዮሐንስ ወንጌል ምዕራፍ አስራ ሁለት ላይ እንደምናነበው ሁሌ አምላኩን ፍቅር ያስባል። በፍጹም ልቡ፣ በፍጹም ጉልበቱ፣ በፍጹም ነፍሱ አምላኩን ይወዳል የአምላኩን ትእዛዝ። ይህ ስለሆን ዳዊት በመዝሙሩ ዋላ የምትባለው እንስሳ ወደ ምንጭ እንደምትናፍቅ ከማሁ ሰማት ነፍሴ ሀበ አምላኬ ይሄ ያው ነፍሴ ደግሞ ወደ ሕያው አምላክ እንዲሁ ምን አለች ተጠማች፣ እንዳለ ልቡ በአምላኩ ፍቅር የተመላ የእግዚአብሔር ሰው አምላኩ ሁሌ ይጠማል። ናፍቆቱ አምላኩ፣ እንደ ዳዊት ጠዋት ሲነሳ አምላኬ፣ አምላኬ፣ የገሌታ ቤት አምላኬ ሆይ ወዳንተ፣ እሄዳለሁ ወዳንተ እገሰግሳለሁ ይለዋል። ቀን አንተ ከእኔ ጋር ነው ማታ ደግሞ በስሳ ሁለተኛው መዝሙሩ ዳዊት ማታ ደግሞ በመኝታዬ አንተን አስባለሁ። አሁንም በልቡ የእግዚአብሔር ፍቅር የተሰሰለት የእግዚአብሔር ሰው እንደ ዳዊት የእግዚአብሔርን አደባባዮች ይናፍቀ ዳዊት የእግዚአብሔርን መቅደስ እየናፈቀና እያለነቀ ጥከ ፍኩር እንዴት የተወደዱ ናቸው። የእግዚአብሔርን አደባባዮች ያገልጋል ያው በዚሁ በሰማንያ ሶስተኛው መዝሙሩ የሚያስደስተው ነገር ቢኖር ዓለም ውስጥ ከሚያሳልፋቸው ዕለታት በእግዚአብሔር ፊት በእግዚአብሔር ቤት የሚያሳልፋት አንዲቷ ዕለት እንዴት የከበረች እንደሆነ ሲገልጽ ቴይስ አትለት በአሳ ሊቀርባላ አምላክ ሆይ እልፍ የሚለው ቃል አስር ሺህ ተብሎ ነው የሚተረጎመው። ዓለም ውስጥ ካሉ ከአስር ሺህ ከሚያልፉ ቀናት ይልቅ በቤትን የማሳልፋት ቴይ ሰት ለት አንዲቷ ቀን ትሻላለች እያለ ይዘምር ነው። ናፍቆቱ ምኞቱ በእግዚአብሔር ቤት መጣት እንደነበር በመዝሙሩ በዝማሪያቱ ይነግራል። አምላካችንን ስንፈልገው በዚህ መልኩ እንጠማል። እርሱ ጽድቅ ነውና እርሱን ስንራበው እንጠግባለን። የሕይወት መጠጥ ነውና በእርሱ እንረካለን። እንደዚህ አይነቱ ሰው አምላኩን በጸሎት አናግሮት አይፈሩ። በግብፅ በረሃ የነበሩ ብዙ መነኮሳት ስለ ህይወታቸው ሲናገሩ፣ ስለ ጸሎት ህይወት በደርሰታቸው ሲጽፉ ብልዩ ነበር። አምላካቸውን አመስግነው፣ አክብረው ወደ እርሱ ጸልየው አሜል ብሎ ብለው ለማቆም ብዙ ጊዜ ይቸገሩ ነበር። ከእርሱ ጋር ማውራት እርሱን ማሰብ የነፍሳቸው ጣምና እርካታ ስለሆነ፣ ጸሎት የልብ ድጋፍ ስለሆነ፣ ጸሎት እሚያረካን ነፍሳችን ከአምላካችን ጋር የምታደርገው ቋንቋ መሆኑ ገብቶን ነፍሳችን ደስ እየተሰኘች ፍቅሩን እያሰብን እርሱን እስክንጠቅመው ድረስ ደስ እያለ እናናግረዋል ቃሉ እንደ ዳዊት ከባርና ወደ ላይ ይልቅ ለአንተ በታችን እንዲህ ቃሉን ለመስማትም ስንሰበሰብ፣ አሁንም ከዳዊት ጋር እግዚአብሔር የሚናገረው እሰባለው። ሌላው ከምን በላይ ይህን በስጋ የተገለጠውን የእግዚአብሔርን ፍቅር ያወቀ አንድ ክርስቲያን ለኃጢአት የተከፈለውን ውድ ዋጋ ያውቅ መድኃኒታችን ኢየሱስ ክርስቶስ የኃጢአት ደመወዝ ሞት ነው እና ያንን ውድ ዋጋ ከፍሎ ኃጢአትን ከኛ ያርቅ ዘንድ ስለኛ ቤዛ ይሆን ስለዚህ ክርስቲያኖች ሁሌም እንደሚነገረው ለክርስቲያኖች ኃጢአት ዓለማውያን ካላቸው አመለካከት ለየት ያለ ትርጉም ነያል። በመጀመሪያ ደረጃ ኃጢአት ማለት በመጽሐፍ ቅዱስ ቋንቋ በእግዚአብሔር ላይ የሚሰራ በደል። ዳዊት አምላኩ በበደለ ሰዓት በንስ ሰሩቱ ለከለባት ከአበሱ ወርኮ የሚመጥም የከገበሩ አምላኮይ አንተን በደልኩ ክፉንም በፊት አደረግኩ ነበር። ስለዚህ ኃጢአት ማለት እግዚአብሔርን መበደል ነው። ሰዎች በኃጢአት ሲወርቁ ከምንም በላይ በመጀመሪያ ደረጃ እግዚአብሔርን ያሳዝናሉ፣ አምላካቸውን ይበድላሉ። የኃጢአት ውድ ክፍያ እንደተከፈለ ኃጢያት ውድ ዋጋ እንደጠየቀ የሚያውቁ ክርስቲያኖች ደግሞ ዓለማዊ እንደሚሉት ዓለማዊ ሲጨፍሩ፣ ሲረሱ፣ ፈን እያሉ እንደሚጠሩ ኃጢአት ለነሱ ፈን አለ አምላካቸውን ከሰማይ ያወረደ ቤዛ ይሞዘል ይሞዘል ያስገደለ ውድ ዋጋ የጠየቀ ስለሆነ ኃጢአት በመስራት ዳግም እሱን እንዳያሳዝኑ ያው ለብራን ሰዎች ጸሐፊው ምዕራፍ ስድስት ቁጥር ስድስት ላይ አንዴ በርቶላቸው የወንጌሉን እውነት ያወቁት በኋላ ግን ወደ ዓለም የተመለሱት የእግዚአብሔር ልጅ ዕለት ዕለት ይሰቅሉታል እንዳለ ዳግም ኃጢአት በመስራት አምላካቸውን እንዳይሰቅሩ በመጠንቀቅ ነው የሚኖሩት። እዚህ ድረስ ነው ኃጢአትን የሚሰየሙ ከኃጢአት ጋር እስከ ደም ማክሰስ ድረስ የሚደረግ ውጊያ እንዳለ እዚሁ መጽሐፍ ላይ ስለተጻፈ የኃጢአትን ቋንቋ በዚህ መልኩ ነው የሚረዱት። እርሱን የሚያስደስተውን እንጂ አምላካቸው የሚያሳዝነውንና አምላካቸው ስለ እነርሱ ሞቶ ደሙን አፍሶ ዋጋ የከፈለለትን ነገር ከንቱ የሚያደርገውን ነገር ፈጽሞ አያደርጉም። ሌላው እንደ ቅዱስ ጳውሎስ አገላለጽ በዚህ በተገለጸው የእግዚአብሔር ፍቅር ልባቸው የተሞላ የእግዚአብሔር ሰዎች አገልግሎታቸውን እንኳን በእግዚአብሔር ፍቅር ተመልተው ያደርጉታል። የሚያገለግሉት ጌታ ማን እንደሆነ ያውቁ ስለተቀጠሩ ስለሚከፈላቸው ሳይሆን የልጅነት ስሜት እየተሰማቸው መድኃኒታችን ባባቴ ቤት ኖር ዘንድ እንዲገባ ታውቁ ምን እንዳለ በአባታችን ቤት አለን። የምናገለግለው አባታችን እማገለግለውን አምላኬ አውቀዋለው ብለው በብቁ ተመልተው ያገለግሉታል። የእግዚአብሔር ፍቅር በልባቸው ሳይኖር እሱን የሚያገለግሉ ሰዎች ቢኖሩ የሚያገለግሉትን ጌታ ያው ለዚህ ነበር ሐዋርያው ቅዱስ ጳውሎስ ለታይታና ለተለያየ ነገር በአገልግሎት ይጣደፉ የነበሩ ሰዎች በዘመኑ ስለነበሩ ለቆላሴስ ሰዎች ሲጽፍ፣ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። የምታገለግሉት ጌታ ክርስቶስ ነውና ብሎ ይሳሮ ቆላሴስ ምዕራፍ 3 ቁጥር 24 ላይ እንደምናል። ክርስቲያኖች የምናገለግለው ጌታ የሚጠይቀን ለምን ያህል ዘመናት ለስንት ዓመት በቤቱ አገልጋዮች ብለን እንደተመላለስን ሳይሆን በምን አይነት የፍቅር መጠን እንዳገለገል ነው። እግዚአብሔር በቤቱ ስንመላለስና ስናገለግለው ከተመላለስንበት ዘመናት ይልቅ ያሳየነውን የፍቅር መጠን ይመስላል። ሰዎች ውጫችንን ሲያዩ፣ ሁሌም ሰው ፊትን ሲያይ እግዚአብሔር ልብን አይቶ ስለሚመስል እርሱ የሚቀበለው የአገልግሎት አይነት በፍቅር የተሰራ አገልግሎት ብቻ ነው። አገልግሎት መስዋዕት እንደተባለ እናውቃለን። ሮሜ አስራ ሁለት አንድ ላይ ራሳችሁ ለእግዚአብሔር መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ረኅራኔ እለምናችኋለሁ ካለ በኋላ ሐዋርያ ቅዱስ ጳውሎስ ይህ መስዋዕት ያለው አገልግሎት ብሎ ይህው ለአይምሮ የሚመች አገልግሎት ነው። ይሁን ታዲያ፣ አገልግሎት መስዋዕት ከሆነ እግዚአብሔር የሚቀበለው ፍቅርንና ምህረትን የተመላከው ነው። አለበለዚያ መስዋዕት የተባለው አገልግሎት እግዚአብሔርን አያስደስትም። በሆሴዕ አንደበት እፈቅድ ምህረት ወአኮ መስዋዕት ላ ምህረትን እንጂ፣ ይቅርታን እንጂ፣ በፍቅር የሚሰራን ስራ እንጂ መስዋዕትን አይደለም። እኔ በመርጠው እኔ ወደው እንዳለ ብዙ አገለገል ነው ብዙ ደንከምንለት ብዙ ተመላለስን በቤት አደግ እንዲህ እያልን ከምናወራው ነገር ይልቅ ከምንመካበትም የራሳችን አገላለጽ ይልቅ አምላካችን በውስጣችን በምናሳየው በሚገለጸው ፍቅር ደስ ስለሚሰጥ ያንን የፍቅር መጠን ሁሉ የሚመስል ይህ ፍቅር ቅድም በጠቀስኩት ጥቅስ እግዚአብሔርን የምንመስልበት ምስጢር ከብ ነው። ለምን አምላካችን ታላቅ ዘለዓለማዊ ብለን የገለጽነውን ፍቅር ካሳየን በኋላ ከዚህ ቀጥሎ ያንን ፍቅር እንድንኖረው ነው ያዘ። በዛች በመጨረሻ ሰዓት መድኃኒታችን ኢየሱስ ክርስቶስ ወገቡን ታጥቆ የማበሻ ጨርቅ ይዞ እርሱ የወደዳቸውን እስከ መጨረሻ ድረስ ወደዳቸው ተብሎ ዮሐንስ አስራ ሶስት ላይ እንደ ተጻፈ እስከ መጨረሻ ደቀ መዛሙርቱን እንደወደደ ያሳያቸው ዘንድ ዝቅ ብሎ እግራቸውን ካጠበ በኋላ እናንተ እኔ መምህራችሁ እንደውም ቶሎ ትላላችሁ። አሁን መምህራችሁ ነ አሁን ይወዱታል፣ ሊያከብሩታል፣ ግን አዲስ ትእዛዝ እሰጣቸዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ ቢኖር የፍቅር ትእዛዝ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። ያውም ለደቀ መዛሙርቱ በሰጠው የፍቅር ትእዛዝ የምንረዳው አንድ ቁም ነገር ምንድነው? የደቀ መዝሙርነት መስፈርት ቢሎ የፍቅር ሰው መሆነ። ፍቅርን የማያውቅ ሰው የክርስቶስ ደቀ መዝሙር ሊሆን ይችላል። ደቀ መዝሙር ማለት እኮ መምህሩን መስሎ ቢወጣ ማለት ባል እኔ እንደሚገባኝ ደቀ መዝሙር ከተማሪ ላይ ደቀ መዝሙር ከተባለ መምህሩን ይመስላል። ተማሪ ግን አስተማሪውን ላይሆን ይችላል። የአስተማሪውን ስራ ላይሰራ ይችላል። እንዳስተማሪው አስተማሪው አስተማሪ ላይሆን ይችላል። ተማሪ ሌላ ስራ ሊሰራ ይችላል። ደቀ መዝሙር ግን መምህሩ ነው የሚመስለው። ስለዚህ የኔ ደቀ መዛሙርት የምትሆኑት እርስ በርሳችሁ ስትዋደዱ ፍቅር ሲኖራችሁ፣ ሰዎች የእኔ ደቀ መዛሙርት ብለው ሊጠሯችሁ የሚችሉት እኔ ያሳየዋችሁን ፍቅር ስትኖሩ አገልጋዮች ዛሬ ይህ የእግዚአብሔር ፍቅር በመካከላቸኋል። ይህ ፍቅር ይነበባል። ሰዎች በሁለት የክርስቶስን ፍቅር በአገልጋዮቹ አይ ለው ይላሉ። ባላታችን የምትዘብት ከሆነ ሐዋርያ አትሳቱ፣ እግዚአብሔር አይዘበትበትም ይላል። ለሰዎች የፍቅር አገልጋዮች፣ ለአገልግሎት የተሰጠን ብንመስልም በእግዚአብሔር ልብን ስለሚመስል ያ ሐዋርያ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውጣል እንዳለ በልባችን ያለውን ሁሉንም ነገር ይመረም። የፍቅር ሰዎች ስንሆን የምንሰራውን ስራ ሁሉ በእውነት እናደርገዋለን። የፍቅርን መልእክት የጻፈዋዋ አሁንም በስራና በእውነት እንጂ በቃልና በአንደበት አንዋደድ፣ መዋደዳችን በስራና በእውነት ይሁን ብሎ፣ አንድ ቀላል ምሳሌ፣ ገንዘብ ያለው ሰው ወንድሙ ሲጠይቀው አይቶ ካላዘነለት ፍቅሩን በስራ አልገለጸምና ፍቅሩ እውነተኛ አይደለም ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 17 ላይ እንደምናነብ፣ ስለዚህ እግዚአብሔርን መውደዳችን የምናሳየው ለወንድሞቻችንና ለእህቶቻችን በምንገልጸው የፍቅር መጠን አለበለዚያ ይኸው ደቀ መዝሙር የፍቅር ደቀ መዝሙር እንደሚያስተምረው ማንም የማያየውን እግዚአብሔርን ወዳለው እያለ የሚያየውን ወንድሙን ቢጠላ ያሳውንና ሐሰተኛ ሊሆን ይተዋል። አንደኛ ዮሐንስ ምዕራፍ አራት ቁጥር ሀያ ላይ እንደምናል አምላካችን በመካከላችን አለ ካልን እርሱ ፍቅር ባለበት አለና፣ እግዚአብሔር ፍቅር ስለሆነ በመካከላችን ያለው ፍቅር ብቻ እርሱን ያመጣልን። ይህን የሚያውቁ ሰዎች በሕይወታቸው ብርሃናውያን ናቸው። እግዚአብሔር ብርሃን ነው። ወንድሙን የሚወድ በብርሃን ይኖራል የሚጠላ ግን በጨለማ አለ በጨለማም ይመላለሳል ይላል እዚሁ የፍቅር መልእክት አንደኛ ዮሐንስ ምዕራፍ ሶስት ቁጥር አስራ አንድ ላይ ሌላው ህያዋን ናቸው በህይወት ይኖራሉ እግዚአብሔር ሕይወት ነው ካለ በኋላ ወንድሙን የሚወድ በዚህ ሕይወት ይኖራል ወንድሙን የሚጠላግን ነብሰ ነፍሰ ገዳይ ነው በነፍሰ ገዳይ ህይወት እንዳይኖር እናውቃለን። ይላል አንደኛ ዮሐንስ ምዕራፍ አራት ቁጥር 14 የወንድሞቻችንን ድሃ እምንሸከምበት፣ ሌሎቹን እምንረዳበት፣ የራሳችንን መብት ለሌሎች እንድንተውበት እንደ ታላቁ አባት እንደ አብርሃም በአንድ ወቅት በእሱ ሎሌዎችና በሎት ሎሌዎች መካከል ጸብ በተነሳ ሰዓት አስቀድሞ የተጠራው ወደ ማሳይህ ምድር እና የተባለው ታላቁ አባት አብርሃም ሆኖ ሳለ ጸቡን ለማራቅ ሰላምን ለማምጣት በዘፍጥረት ምዕራፍ 13 ላይ ያለው ታሪክ እንደሚያስተምረን አብርሃም ያደረገው ትልቅ ነገር ቢኖር የራሱን መብት መተው። እኔ እናንተ እኮ ወንድማሞች ነን አለው ሎጥ አንተ ቀኙን ብትወስድ እኔ ግራውን እወስዳለሁ አንተ ግራውን ብትወስድ እኔ ቀኙን እወስዳለሁ ብሎ የተሻለውን እንዲመጥ የራሱን መብት ትቶ ሎጥን አስመረጠ። ሰዶምና ገሞራ ከመጥፋቷ በፊት እንደ እግዚአብሔር ገነት ለምለም ነበረች ይላል መጽሐፍ። ስለዚህ በዓይን የምታምረው ሰዶምና ገሞራ ሎጥ መረጠ። የዛ ፍጻሜ ምን እንደሆነ እናውቃለን። በዓይን የሚያምር ነገር የውስጥ በውስጥ ሚዛን ካልተመዘነና ካልታወቀ ፍጻሜው እንደሆነ የሎጥ ታሪክ ያስተምረናል። እዚህ ላይ ግን የፈለኩት የታላቁ አባት የአብርሃምን መብትን መተው የራሱን መብት ለወንድሙ ትቶ በሎጥና በራሱ አገልጋዮች መካከል ሰላምን እንደመሰረተ እናደባል የራሳችንን መብት ለሌሎች የምንተውበት የወንድሞቻችንን ድካ እምንሸከሉበት ፍቅር ያው ስለ ፍቅር ሌላው ውብ አገላለጽ አንደኛ ጴጥሮስ ራፍ አራት ቁጥር ስምንት ላይ ፍቅር የኃጢአትን ብዛት ምን ይላል ይሸፍናል፣ የሚል ቃል ለሌሎች ስለምናሳየው ፍቅር አምላካችን አዎ ኃጢአትን ይቅር ያቺ ኃጢአተኛ የተባለችው ሴት በሰው ዘንድ እንደ ኃጢአተኛ ተቆጥራ ሱ የሚጸየፋት ቀራጩ ስሞን እንኳን ክርስቶስን በቤቱ በላበዘበት ሰዓት ስታንኳኳ ያስገባትዘንድ ያልወደዳት ከገባች በኋላ ግን መዳኒታችን እግር ስር ተደፍታት ስሞን ያላደረገውም የእግር ዋሳ ያቀርብለት በእድባዋ እያበሰች እያጠበች በሰሯ እያበሰች ፍቅሯን ስለገለጽል እውነት ነው። ብዙ ፍቅር ብዙ ኃጢአት ይሸፍናልና ስለ እሷ ሲናገር መድኃኒታችን ኢየሱስ ክርስቶስ ምድል ነበር ያለ ብዙ ወዳለችና ብዙ ኃጢአቷ ተሰሮላታል ነበረ። ፍቅር የኃጢአትን ብዛት ይሸፍናል። አምላካችንን ብዙ በወደድን መጠን ፍቅራችን በዚህ መልኩ አድጎ ልክ እንደዚች ሴት እርሱን ፈልገን እርሱን አግኝተን አውካገኘው አለቅንም ብለን በእርሱ ስናት ከኃጢአት ሸክም አርፈን በእርሱ ሰላማችን ተመልሶ እናርፋለንና፣ እውነት ነው ፍቅር የኃጢአትን ብዛት ይሸፍናል። ከምንም በላይ ደግሞ አንዱ የሌላውን ሸክም እንዲሸከም ታዟልና ሰዎች ሲደርሙ በየዋንነት መንፈስ እነሱን የምናቀራበት ሲወልቁ በእነሱ ሳልፈር ድካማችን ድካማቸውን የምንረዳበት የራሳችንንም ድካም እያሰብን የምንተለቀቅበት እግዚአብሔርን ወደ መካከላችን የምናመጣበትን ፍቅር እንድንኖረው ይህ የፍቅር ሐዋርያ በዚህ መልእክቱ በሰፊ ይነግራል። ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ የሰበከው ያስተማረው ፍቅር እኛ የምንኖረው ሁሌም የምናስበው ነፍሳችን ደግሞ የምትጠማው የምትፈልገው ስታገኘውም የምትረካበትና የምትኖረው ፍቅር ነው። በእውነት በዚህ የመገለጥ ጊዜ በተባለው የአሰሪው ዘመን አምላካችን ይህንን ፍቅር በተወደደው ልጁ በመድኃኒታችን በኢየሱስ ክርስቶስ ስለገለጸልን ክብርና ምስጋና ለእርሱ ይሁን። ይህንን ፍቅር በልባችን እንዲያበዛልልና ዘወትርም እንድንኖረው የአምላካችን ጸጋውና በረከቱ ሁሌም ከሁላችንም ጋር